የኢትዮጵያ የህግ ባለሙያ ሴቶች ማህበር በምርጫ ወቅት በሴቶች ላይ የሚደርሱ ጾታዊ ትንከሳዎችና ጥቃቶችን ሲታዘብ ቆይተዋል። በትናንትና እለትም በአዲስ አበባ የምርጫ ሂደቱ ቅድመ ምልከተው ላይ ጋዜጣዊ መግለጫ ሰጥቷል። የደንገረመው የማህበሩን ስራ አስፈጻሚ ዳይሬክተር ወይዘሪት ሌንሳ ቢያናን አነጋግራ ተከታዩን አሰናድታለች። ስድስተኛው ሀገራዊ ምርጫ በተለየ መልኩ ካካተታቸው ነገሮች አንዱ ለመጀመሪያ ጊዜ የተደረገው በሴት መራጮች፣ የምርጫ ጮች ታዛቢዎች ና ምርጫ አስፈጻሚዎች ላይ ሊከሰቱ የሚችሉ ጾታዊ ትንኮሳዎች ና ጥቃቶችን የሚታዘብ አካል መኖሩ ነው። ይህንን ኃላፊነት የወሰደው የኢትዮጵያ የህግ ባለሙያ ሴቶች ማህበር ሲሆን በዛሬው ዕለት የቅድመ ምርጫ ና በምርጫ ወቅት የተደረጉ ምልከታዎች ግኝት ውጤትን ይፋ ያደረገ ሲሆን የማህበሩ ዳይሬክተር ወይዘሪት ሌንሳቢዬ ና ምልከታዎች ስብሰባዎቹ ቤት ቤት አካባቢዎች እንደተደረጉ እንዲህ ያስረዳሉ። የስድስተኛው ሀገር አቀፍ ምርጫ በሰኔ አስራ አራት ላይ ተካሂዷል። እኛም እንደ ኢትዮጵያ ማህበር እንግዲህ በተለይ ከዚህ ቀደምም ተደርጎም አይታወቅም እዚህ አይነት ኦብዘርቬሽኖች ተደርጎ ባይታወቅም እኛ በዚህ ስፔሲካሊ ያው ሌሎችም ሲሲቪ የሲቪል ማህበረሰብ ተቋማት የምርጫ ሂደቱን የማስተማር የምርጫ ትምህርት የማስተማሩ ላይ በጣም በአክቲቭ ሲታሰፉ ነበር ምርጫ ወቅት በሴቶች ላይ የሚደርሱ ጫናዎች ጥቃቶች ምንድን ናቸው የሚለውን ነው ኦብዘርቭ ለማድረግ ተራ የነበረው ሴቶች እንደ መራጭ እንደ ታዛቢ እና የምርጫ ጣቢያ ሰራተኞች እጩ ተመራጮች እንዲሁም ደሌሎች ታዛቢዎች ሆኖ ራሱ በምርጫ ወቅት ምን አይነት ነገር ነው የሚገጥማቸው አይነት ቻሌንጅ ነው ያለው የሚለውን ነው እኛ ስንታዘብ የነበረው ወደ መታ የሚሆኑ የቅድመ ምርጫ ሂደቶችን የሚታዘቡ የረጅም ጊዜ ታዛቢዎች ማለትም ይሄ ቅድመ ምርጫ በፊት የምንለው ጊዜ በተለይ ከመራጮች ምዝገባ፣ የተመራጮች ካምፔኖች፣ እነዚህን ና የመሳሰሉትን ነበር ስንመዘገብ የነበረ በዛ ጊዜ ላይ ወደ መቶ አምሳ የሚሆኑ እንዲሁም ደግሞ መቶ ሰላሳ የድምፅ መስጫ የምርጫ ቀንን የሚታዘቡ ታዛቢዎችን ከተለያዩ የኢትዮጵያ ክልሎች ላይ ለምላይ ስልጠና ስንሰጥ ነበር የቆየ ነው። በምርጫ ወቅት ግን በአዲስ አበባ፣ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በሲዳማ፣ በደቡብ ብሔረሰቦች እና ክልሎች፣ በድሬዳዋ ከተማ አስተዳደር፣ በአማራ ክልልና በኦሮሚያ ክልል ነበር ስንታዘብ የነበረው። ታዛቢዎቻችን እንዳልኩሽ ለምርጫ ቀን ወደ መቶ ሰላሳ የሚሆኑ ታዛቢዎቻችን አክቲቭሊ፣ በተለይ ደግሞ ያዘጋጀናቸው ቼክሊስቶች አሉ። ይህንን ስራ ሲሰሩ የሚያዩዋቸው የሚሞሏቸው ፎርሞች ነበሩ። ሰው እነሱን ሁሉ ኦልሞስት ወደ ስፋር በአንድ የሚሆኑ መጠይቆችን ሙሉ በሙሉ አጠናቀው ሞልተው በምርጫ ወቅት ምልከታውን አቅርበውልናል። ማህበሩ 130 የምርጫ ታዛቢዎችን በ369 የምርጫ ጣቢያዎች ላይ አሰማርቶ እንደነበረ የገለጹት ዳይሬክተሯ ሰባት ወሲባዊ ትንኮሳዎችን፣ ሁለት አካላዊ ጥቃቶችና ሁለት በጸጥታ አስከባሪዎች የተፈጸሙ የሴት ዕጩ ተወዳዳሪዎችን የምርጫ ዘመቻ ያስተጋገሉ ድርጊቶችን መታዘብ መቻላቸውን ገልጸዋል። በተጨማሪም አስር ሴቶችን የማባበልና ድምጽ እንዲሰጡ የማድረግ ሁነቶችን መታዘባቸውም ተገልጿል። ትንኮሳዎቹ በቃልና በአካላዊ ንግ ትኪ ጭምር መፈጸማቸውም ጭምር ነው የተገለጸው። ምልከታ ባደረግንባቸው የምርጫ ቦታዎች ላይ ምናልባትም የዚህ የምልከታውን ግኝቶች በስፋት ሼር እናደርጋለን። ግን በእነዚህ ጊዜዎች ላይ ካገኘናቸው ታሊያ አሁን ወይ ሴቶችን ውክልና እና የኦልሞስት ሰማንያ ሶስት በአስራ ስምንት አይነት ፐርሰንት እንደነበረ ለማየት ችለናል። በስት በሊቀመንበርነት ሲሆን ደግሞ አዘ ቼር ፐርሰንት ፖሊንግ ስቴሽኖች ላይ ብዙ ሴቶች እንደሌሉ አስተውለናል። እንዲሁም ደግሞ ጥቃቶች የተለያዩ ለምሳሌ ጥቃት ስንል አካላዊ ጥቃት ሊሆን ይችላል፣ ወሲባዊ ትንኮሳ እንዲሁም ደግሞ ስነ ልቦናዊ ጥቃቶችም ተመዝግበዋል። በዚህ በእኛ ምልከታ ባደረግንባቸው ቦታዎች እንግዲህ ይሄ ዩላ ዘርበሮ እንዲመለከቱ ባደረጓቸው ቦታዎች ላይ ነው ስፔሲፊካሊ እነዚህን ነገሮች ለማየት የቻለው፣ በሴት መራጮችም ላይም በምርጫ አስፈጻሚ አካላት ላይም የተወሰኑ አንዳንድ ቦታዎች ላይ ሴት መራጮችን በምርጫ አስፈጻሚ አካላት እገዛ እየተደረገላቸው እንዲመርጡ ሲደረግም የተወሰነ ህዝብቶችንም አይተናል። መገኘት ያልተፈቀደላቸው ሰዎች አካባቢ ሲገኙ አይተናል። እንግዲህ እነዚህ እነዚህ በተለይ ደግሞ ሴክሽን ሀራስመንት ወይም ይሄ ትንኮሳ የምንላቸውን ጉዳዮች ወይም እንደዚህ አይነት ክስተቶችን እንደተከስ የኛ ታዛቢዎች አይተዋል። የኢትዮጵያ የህግ ባለሙያ ሴቶች ማህበር ባወጣው መግለጫ ላይ ለባለድርሻ አካላት አጠቃላይ ምክረ ሀሳቦችን አስቀምጧል። የማህበሩ ዳይሬክተር በሀገሪቱ ይህን መሰል ሂደት የመጀመሪያው እንደመሆኑ አንድ እርምጃ ተራምደናል ያሉ ሲሆን በመጪው በአቅሜ ሊካሄድ የታሰበው ምርጫ ከተካሄደ በኋላም በማህበራቸው የጾታዊ ጥቃት ማመልከቻ የነጻ የስልክ ጥሪዎችን ሪፖርትንም አካተው በስድስተኛው ሀገራዊ ምርጫ ወቅት በሴቶች ላይ የሚፈጸሙ ጥቃቶችን አስመልክቶ አጠቃላይ ሪፖርት እንደሚያቀርቡም አስታውቀዋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ